ጤናና አካባቢ። በዘንድሮ የክረምት ወቅት በኢትዮጵያ አራት ቢሊዮን የዛፍ ችግኞች ሊተከሉ የመታቀዱ ዜና ከሰሞኑ ይፋ ሆኗል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ፣ የክረምት ወራትን እየተከተሉ የዛፍ ችግኞች ስለመተከላቸው ዜና ኢትዮጵያ ላይ መደመጥ ከጀመረ ዓመታት ተቆጥረዋል። የተራቆተውን መልክዓ ምድር ሲመለከቱ ሀገር የኢትዮጵያ ዙሪያ ሽለምለም በሚሉ ግጥሞች መሸነጋገሉ አንድ ቦታ ሊገታ እንደሚገባ እርሶም ማሰቡ አይቀርም። የታሰበው አረንጓዴ መልበስ እውን እንዲሆን ከችግኝ ተከላው ማግስት የክትትሉ ጉዳይ ማሳሰቡ ግድ ነው። የሚመለከታቸውን አነጋግረናል። አብረን እንቆይ። አራት ቢሊየን የዛፍ ችግኞች በያዝነው ዓመት የክረምት ወራት የመትከሉ እቅድ ከተማን ለማስዋብ እና የአረንጓዴ ልማትን ለማስፋፋት በሚል የታለመ ነው። ተነሳሽነቱም የጠቅላይ ሚኒስትር አብይ አህመድ ሲሆን ያንን የሚያስተባብር የቴክኒክ ኮሚቴም የደን ባለሙያዎችን አካቶ መዋቀሩን ከአባላቱና ጉዳዩ ከሚመለከታቸው ተረድተናል። የቴክኒክ ኮሚቴው ሰብሳቢ የደን ባለሙያው ዶክተር ተፈራ መንግስቱ እንደገለጹልንም አፈጻጸሙ በመንግስት ደረጃ እየተዘጋጀ ነው። ከዚህ ቀደም ተተከሉ የተባሉት የዛፍ ችግኞች እጣፈንታ እያነጋገረ አሁንም እንዲ ያለው እቅድ መሰማቱ ጥያቄ ያስነሳል እና ለመሆኑ ችግኙስ አለ ወይ ስል ዶክተር ተፈራን ጠየቅኳቸው። ይህንን ታርጌት ተግባራዊ ለማድረግ ችግኝም፣ ገንዘብም ሌላውም የሚያስፈልጉ ነገሮች ምን ያክል እጃችን ላይ ያለ የሚለው አሴስመንት እየተሰራ ነው። ግን ታሳቢ የተደረገው ምንድን ነው የሌለንንም ማለት አሁን እጃችን ላይ ችግኝ ባይኖር በፕራይቬት ሴክተር ለምሳሌ በግለሰብ ደረጃ ወይም ደግሞ በተቋማት ደረጃ የተፈሉ ችግኞች ካሉ በግዥም ሆነ በትብብር የሚገኝ ከሆነ ሞቢላይዝ ማድረግ አስፈላጊ እንደሆነ፣ ሁለተኛው ኢትዮጵያ ውስጥ ያው የዝናቡ ሁኔታ በተለያዩ ክልሎች የተለያየ ፓተርን ስላለው በዚህ ዓመት ምናልባትም ከክረምቱ ዝናብ በተጨማሪ ሌሎች የሚኖሩ የእርጥበት አጋጣሚዎችን ተጠቅሞ ለመከል እንዲቻል አሁንም ቢሆን የሚያስፈልጉ ዝርያዎች ተመርጠው ችግኝ የማፍላት ስራው ከስር ከስር እንዲጀመር እነዚህ አማራጮች ተቀምጠው ነው። ይሄ ታርጌት የተቀመጠው እጃችን ላይ ምን ያክል አለ የሚለው ከክልሎች መረጃ እየተሰበሰበ ነው። ግብርና ሚኒስቴር ያፈላቸው ችግኞች አሉ፣ የውሃና ኤነርጂ ሚኒስቴር ያፈላቸው ችግኞች አሉ፣ የአካባቢ ደንና የአየር ንብረት ለውጥ ኮሚሽን ያፈላቸው ችግኞች አሉ። በክልል ማለቴ ነው። እነዚህ በሙሉ ሞብላይዝ ይደረጋሉ የሚል ታሳቢ ነው የተወሰደው። በምን ያህል ጊዜ ይሆን ይሄ ይተከላል የተባለው? አራት ቢሊዮኑ የሚቀጥሉት ሶስት እና አራት ወራት ነው። ስለ አራት ቢሊየን ችግኝ ተከላው ይፋ የሆነው ዜና ሶስት ቢሊዮን ችግኞች በማፍያ ጣቢያዎች እንደሚገኙና ቀሪው ከግሉ ዘርፍና ከማህበረሰቡ እንደሚሟላ ነው ያመለከተው። የግብርና ሚኒስቴር የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ጠቅላይ ሚኒስትሩ ያነቃቁት ይህ እቅድ ግቡን እንዲመታ መስሪያ ቤታቸው የበኩሉን እያከናወነ መሆኑን አጽንኦት በመስጠት ለተከላው እስካሁን ምን ያህል ችግኞች እንደተዘጋጁ የሚያሳይ የተጠናቀረ መረጃ እንደሌለ ገልጸዋል። በእጃችን ያለው ችግኝ አሁን ላይ ትክክለኛ ዳታ ግንቦት አጋማሽ አካባቢ ተሰብስቦ ስለሚመጣ እቅዱን ነው እንጂ አሁን ላይ በእጃችን ይህን ያህል ደርሷል ብሎ ሙሉ መረጃውን ለማስቀመጥ የመረጃዎች መንጠባጠብ ችግሮች አሉ። የመረጃ አሰባሰባችን እና ግንኙነቱ ያው ካለመዘመኑ የተነሳ መረጃዎች ከቀበሌ ጀምሮ እስከ ፌዴራል እስኪደርሱበት ድረስ የራሳቸው የሆነ የመጓተትና የመንጠባጠብ ስራዎች ስላሉ የቁጥሮች መዛነት ሊኖሩ ይችላሉ። ዞሮ ዞሮ ግን በእቅድ የተቀመጠው የአራት ቢሊዮኑ ችግኝ መፍላትና መልማት አለበት የሚለው እንዳለ ቢወሰድ የሚል ሀሳብ አለ። እንዲያም ሆኖ የችግኝ ተከላው በሀገሪቱ አካባቢዎች የአየር ጠባይ ይዞታውን ተከትሎ ከያዝነው ግንቦት ወር አጋማሽ እንደሚጀምር ነው አቶ አለማየሁ የገለጹልን። ይህም እንደ የክልሎቹ እቅድና ዝግጅት ይወሰናል። በትክክል በተግባር የሚደረገውን ለመመዝገብ ያለውን የመረጃ ፍሰት ለማዘመንና ለማስተካከል መስሪያ ቤታቸው የራሱን ስልት ለመከተል እየሞከረ መሆኑንም ያስረዳሉ። በተለየኛ ሚኒስቴር መስሪያ ቤት ይህንን ችግር ከመስረቱ ለመቅረፍ ከቀበሌ ጀምሮ እስከ ፌዴራል ዘመናዊ የሆነ የመረጃ ቅብብሎች እንዲኖር የታብሌት እደላ ከልማት ሰቢያ ሰራተኞች ጀምሮ ሳይድ በቀጣይ ማናቸውም በግብርና ስራ ላይ የሚኖሩ መረጃዎችን ዘመናዊ በሆነ ሁኔታ ለማሳለጥ የሚሰሩ ስራዎች አሉ። ለችግኝ ብቻም ሳይሆን ለሌሎችም የመስኖ መረጃዎች፣ ሰብል ተያዥ የሆኑ የግባት አቅርቦቶች የመረጃ ስርዓታችን ደካማ ከመሆኑ ጋር ተያይዞ ይህንን ችግር ለመፍታት በስፋት የሄድንበት ስለሆነ፣ ተከላ ወረዲያ አሁን የዚህ አመቱ የቅዱ ከዝናቡ ጋር ተያይዞ የሚቀጥል ይሆናል። ለቀጣይ ዘንድ የተደራጁ መረጃዎች ይኖሩናል የሚል አንድ የደን ባለሙያ እንደሚሉት አራት ቢሊዮን የዛፍ ችግኝ አራት መቶ ሺህ ሄክታር መሬት ይሸፍናል። ችግኙ በእርግጥ ከተገኘ የት ይሆን የሚተከለው? ዶክተር ተፈራ መንግስቱ ምላሽ አላቸው። ቦታው ሮድማፕ ውስጥ እየተሰራ ያለው ከግለሰብ ከጓሮ ጀምሮ የግለሰብ ማሳ፣ የወል መሬቶች፣ የከተማ ቦታዎች ማለት የአረንጓዴ ቦታዎች፣ የወንዝ ዳርቻዎች፣ የሀይቅና የውሃ አካላት ዳርቻዎች፣ የግድብ ከፍተኛ አፐር ካችመንት እነዚህ ናቸው በታርጌት የተቀመጡት። እንግዲህ ወደ ክልል ሲወርድ ይሄ ስራ እያንዳንዱ ክልል እነዚህ ቦታዎችን መሰረት አድርጎ ምን ያክል አለው ምን ያክል ደግሞ ይጎላዋል የሚለውን ወደፊት የሚታይ ነው። ምናልባት በዚህ ሳምንት ክልሎች ጋር ውይይት ይደረጋል የሚል እምነት ነው ያለኝ። ዶክተር አለማየሁ ዋሴ በተለይ ሀገር በቀል ደን የሚገኝባቸው አካባቢዎች ትልቅ ትኩረት ሊሰጣቸው እንደሚገባ የሚወተውቱ የደን ባለሙያ ናቸው። አራት ቢሊዮን የዛፍ ችግኞች ለመትከል መታቀዱ መልካም ዜና መሆኑን በመግለጽ መረድ የለቀቀ የግጦሽ ልማድ ባለበት ግን ውጤት ማየት እንደሚከብድ ነው የሚናገሩት። ችግር የሚተከለው አንደኛ በወል መሬት፣ በጋራ ከንተማ፣ በወንዝ ዳርቻ ሊሆን ይችላል። ሁለተኛው በእርሻ መሬት ውስጥ ለአግሮፎረስትሪ እንደምንለው ከእርሻው ጋር ተጣምሮ ሊሆን ይችላል። ሶስተኛው በቤት ዙሪያ ሆምስቲክ የምንለው ሊሆን ይችላል። ይህንን ለማድረግ መሰረታዊ ችግር ያለብን ምንድን ነው? ልቅ የእንስሳት ግጦሽ ስርዓት ነው ያለን። እንስሳት አመት እስከ አመት እየተንቀሳቀሱ ያገኙትን ማንኛውንም ታሪሁን፣ ቅጠሉን፣ ችግኙን እየበሉ በዛ የተመሰረተ የእንስሳት አረባብና ያለን ይህንን የሚያሻሽል የፖሊሲ ሚሆን ውጤታማ ኤክስቴንሽን አገልግሎት የለንም። ስለዚህ በሶስቱም ቦታ ብትተክዩ ውጤቱ በሶስት ወርና በአራት ወር ውስጥ ችግኞቱ ይወድማሉ፣ ይበላሉ፣ ይደርቃሉ። ስለዚህ ምንድን ነው የምናገኘው ውጤት የሚለው ይህ በጣም ያስጨንቀኛል እስከ ዛሬ ይላሉ የደን ባለሙያው ከችግኝ ተከላው በኋላ የሚገኘው ውጤት በአማካይ ከሰላሳ እስከ አርባ በመቶ ያልበለጠ ነው ይህ መጠንም ከአስር አመታት በኋላ ቢታይ ቀንሶ እንደሚገኝም አመልክተዋል ችግኞች ከተተከሉ በኋላ ውጤቱን የሚከታተል አካል እንደሚያስፈልግ የደን ባለሙያዎች በየጊዜው ይናገራሉ የዘንድሮው ጥያቄም ይህ እቅድ እንዴት ግቡን ይመታል ነው ዶክተር ተፈራ ለክትትሉ ሲባል ኃላፊነቱ በጥምረት ተዋቅሯል ይላሉ። ይሄ ኢኒሽቲቭ አንድ ለየት የሚያደርገው ጆይንት ኢኒሽቲቭ ተደርጎ እንዲወሰን ነው የተፈለገው። ማለት ግብርና ሚኒስቴር፣ የአካባቢና ደን አየር ንብረት ለውጥ ኮሚሽን፣ የውሃ እና ኢነርጂ ሚኒስቴር የስራ ክፍፍል አድርገው በየራሳቸው ማንዴት ስራ ይሰራሉ። ግን የሁሉንም ስራ ደግሞ በሳተላይት ቤዝድ በሆነ የኢንፎርሜሽን ሲስተም የኢትዮጵያ የሚኒስትሪ ኦፍ ኢኖቬሽን አንድ ቴክኖሎጂ ስር ያለው የስፔስ ሳይንስ ቴክኖሎጂ በዋናነት የክትትልና የመነሻ መረጃ ማደራጀት ስራውን እንዲያከናውነው ኃላፊነት ተሰጥቶታል። እነዚህ አሁን የጠራውልሽ የጋራ ኮሚቴ አድሚኒስትር ያለብን እንደገና ደግሞ በቴክኒክም ደረጃ የጋራ ኮሚቴ ኢስታብሊሽ አድርገው ነው እየሰሩ ያሉ። የግብርና ሚኒስቴር የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ በበኩላቸው እስከ ዛሬ በተተከሉት የደን ይዞታው ላይ መሻሻሎች መኖራቸውን ጠቅሰው በስራው አፈጻጸም ዘገባ እውነቱ ብቻ እንዲቀርብ መደረግ እንደሚኖሩበትም አመልክተዋል። የሀገራችን የደን ሽፋን በከፍተኛ ደረጃ ወርዶ እንደነበረ እና አሁን ላይ በማገምገም ላይ እንዳለ እናንተ የምታውቁት ጉዳይ ይመስለኛል። ነገር ግን እንዳልሽውም የተተከለውን ያህል ክትትል ቢኖረውና ጽድቀቱ ላይ የመትከሉ ያህል ርብርብ ብናደርግ የሀገራችንን የደን ሽፋን ለአካባቢ አየር ጥበቃም የሚኖረውንም በጎ ሁኔታ ውጤታማ ማድረግ እንደሚቻል እንገነዘባለን። ስለዚህ ይሄ ችግሮች በየጊዜው ይገመገማሉ። የእኛም ጥያቄ ተመሳሳይ ነው። የመረጃ መዛነቶች፣ የውሸት ሪፖርቶች፣ ሌሎች ሌሎች ችግሮች ስር የሰደዱ ስለነበሩ ይሄንን ከመሰረቱ ለመናድ መንግስት ቁርጠኛ አቋም በመያዝ ያለውን አለ የሌለውን የለም የማለት ስራና ባህል መጎልበት አለበት። ዶክተር አለማየሁ እንደሚሉት የሀገሪቱ የተፈጥሮ ደን ሲመናመን በችግኝ ተከላ ዘመቻዎች ሰው ሰራሽ ደኖች ጭማሪ አሳይተዋል። የአራት ቢሊየን የዛፍ ችግኝ ተከላ ውጤት እንዲያመጣ ከተፈለገ ደግሞ አስቀድሞ ሊታሰብበት የሚገባ መሰረታዊ ጉዳይ አለ ይላሉ። የምንተክለው ችግኝ ውጤታማ ሆኖ ከምናወጣው ገንዘብ፣ ጉልበት፣ ጊዜ ጋር የተመጣጠነ ውጤት እንዲመጣ ቅድሚያ ምንድን ነው መስራት ያለብን የሚለው በደንብ በዚህ በኩል የተሰማሩ የፖሊሲ ሰዎች ቢያውቁት ጥሩ ነው። ልቅ የእንስሳት ግጦሽ ባለበት ሀገር የደን ልማት ውጤታማ ይሆናል ተብሎ አይታሰብም። ይህንን መጀመሪያ የምንቀይርበት መንገድ ብናመቻች እንደ በአጠቃላይ የተፈጥሮ ሀብት ስራ ረሱ ጋር የሚቀርሙ ስራዎች ብዙ ናቸው። በሀገር ውስጥ ለምሳሌ ግድብ ስንሰራ ከላይ ያለውን የተፈጥሮ ጻናን አንጨምርም። ደናና ለማ ግድብ እንሰራለን። ግድቡ ይሞላል። እንስሳቱን አንቆጣጠርም። ችግኝ እንተክላለን። ችግኝ ይደርቃል። ስለዚህ እያንዳንዱ ስራ ቅደም ተከተሉን ጠብቀን ብንሰራ የምናፈሰው ሀብት ውጤት ያመጣልእና እና መልካም እቅድ ብቻ ሳይሆን መልካም እቅድን የሚፈጽም ቅድመ ሁኔታ አስፈላጊ ነው የሚለውን መልእክት ብታስተላልፍ የአራት ቢሊየን ዛፍ ችግኝ ተከላው ዜና በማህበራዊ መገናኛዎች እንደተሰራጨ የተለያዩ አስተያየቶችን ተመልክተናል የኢህአዴግ ቁጥሮች እየመጡ ነው በክረምቱ አራት ቢሊየን ችግኝ ይተከላል እየተባልን ነው የዛሬ አስር አመት በሚሊየን የሙ በጣም ብዙ ለመጥራት እንኳ የሚከብዱ ቢሊየን ዛፍ እንደተተከለ ተነግሮን ነበር። እሱ ከምን ደረሰ? የት አለ ደኑ? በማለት ደረጀ ገረፋት ሁሉ የተባሉ የፌስቡክ ተጠቃሚ ሲጠይቁ እሸቱ ሆማ ኬኖ ደግሞ ከ2008 ዓ ም ጀምሮ የተለያዩ የሀገር ውስጥ መገናኛ ብዙሃን በቢሊየን ስለሚቆጠሩ የችግኝ ተከላዎች ያወጧቸውን ዜናዎች አበይት ርዕስ በማጣቀስ ለሶስት ተከታታይ አመታት የተነገረው የአራት ነጥብ ሶስት ቢሊየን ችግኝ ዜና ዛሬ ፎረሸ ብለዋል። የሁሉም ማስተያየት ውጤት ላይ ማነጣጠሩ ግልጽ ነው። ማብራሪያ ለመስጠት የተባበሩንን ከልብ በማመስገን ለዛሬ ያልነውም በዚሁ አበቃን። ሸዋዬ ለገሰ ነኝ። ሰላም ሁኑ።